create the Africa. ባለፈው ማክሰኞ በሱዳን ወታደራዊ መፈንቅለ መንግስት ከተሞከረ በኋላ መክሸፉ ተነግሯል። የሱዳን ሽግግር መንግስት የወታደራዊ መፈንቅለ መንግስቱ መክሸፉን በተመለከተ ባወጣው መግለጫው የመፈንቅለ መንግስት ሴራውን የወጠኑት ከሁለት ዓመት በፊት ከመንበረ ስልጣናቸው ከተወገዱት ኦማር አልበሽር ጋር ግንኙነት አላቸው የተባሉ ወታደራዊ ባለስልጣናት እንደሆኑም ገልጿል። ነገ እሁድ የሚደረገው የጀርመን አጠቃላይ ምርጫ መራሄተ መንግስት አንጌላ ሜርክልን አሰናብቶ በይፋ አዲሱን መራሄ ወይንም መራሄተ መንግስት ሊቀበል ድምጽ ይሰጥበት የዘንድሮውን የጀርመን ምርጫ ጀርመን ከአፍሪቃ ጋር ለሚኖራት ቀጣይ ግንኙነት ምን አንድምታ ይኖረው ይሆን? ጤና ይስጥልን አድማጮቻችን። በሁለት ርዕሰ ጉዳዮች ላይ ያተኮረው የዕለቱ የትኩረት በአፍሪቃ መሰናዷችን ተጀምረዋል። ከዝግጅቱ ጋር ታምራት ዲንሳነኝ መልካም ቆይታ። ባለፈው ማክሰኞ ማለዳ የሱዳን ብሔራዊ የቴሌቪዥን ጣቢያ በሱዳን ወታደራዊ መፈንቅለ መንግስት ተሞክሮ መክሸፉን ይፋ አደረገም። በዕለቱ ከካርቱም የወጣውን ዜና በርካታ ዓለም አቀፍ የመገናኛ ብዙኃን በፍጥነት ሲቀባበሉት ከሸፈ የተባለውን መፈንቅለ መንግስት በእርግጥም ስለ መክሸፉ በጥርጣሬ የተመለከቱትም አልጠፉም። ምክንያቱ ደግሞ አሁን በሽግግር ሂደት ላይ ያለው የሀገሪቱ መንግስት በራሱ የመጣው በተመሳሳይ በመፈንቅለ መንግስት ነውና። በመፈንቅለ መንግስት ሙከራው ወታደሮቹ በናይል ወንዝ ላይ የተዘረጋ አንድን ድልድይ እና የሀገሪቱን ብሔራዊ የሬዲዮ ጣቢያ ለመቆጣጠር ጥረት አድርገው እንደነበር በወቅቱ ተዘግቧል። የአገሪቱ መንግስት ሙከራውን ካከሸፈ በኋላ በሴራ ውስጥ ተሳታፊ ነበሩ የተባሉ ወታደራዊ መኮንኖችን በቁጥጥር ስር አውሎ ምርመራ እየተደረገባቸው መሆኑም ሲገለጥ ቆይቷል። በእርግጥ ነው የወታደራዊ መፈንቅለ መንግስቱ ሴራ ጠንሳሽ አሁንም ድረስ በይፋ አልተገለጸም። ይህ ደግሞ ሱዳን የሽግግር ጊዜዋን ሊያራዝምባት የሚችል ሁኔታ እንዳለ ማሳያ ስለመሆኑ እየተገለጸ ነው። ለሱዳን ወቅታዊ አለመረጋጋት ከጎረቤት ኢትዮጵያ ጋር በድንበር ይገባኛል ና አሁንም ድረስ መቋጫ ያላገኘው የህዳሴ ግድብ ጉዳይ፣ በጎሳዎች መካከል የሚደረግ ግጭት እንዲሁም መቆሚያ ያጣው ኢኮኖሚያዊ ድቀት ተጠቃሾች ናቸው። የካርቱም ከተማ ነዋሪው ሙአሚን ሐሰን እንደሚለው በሀገሪቱ የተከሰተው የዋጋ ግሽበት ወደ ላይ እንጂ መቀነስ እያሳየ እንዳልሆነ ነው። ባለፈው ዓመት የቁሳቁሶች ዋጋ ዝቅተኛ ነበረ። በዚህ ዓመት ግን በእጥፍ ጨምሯል። በሱዳን የሽግግር መንግስቱ ያመጣል ተብሎ ከታሰበለት ለውጥ አንጻር በጥርጣሬ የሚመለከቱ በርካቶች እንደሆኑ ይነገራል። ለምሳሌ ባለፈው ሰኞ የወታደራዊ መፈንቅለ መንግስቱ ከመደረጉ አንድ ቀን አስቀድሞ ማዕከላዊ የሀገሪቱን ክፍል ከምስራቃዊ ክፍል የሚያገናኙ አውራ ጎዳናዎች ሀዳንዳዋ በተባሉ ታጣቂ ጎሳዎች አማካኝነት ተዘግቶ እንደነበር ተገልጿል። የሱዳን መንግስትን በመቃወም ተሳታፊ የነበረው መሐመድ ሀሰን እንደሚለውም ዋናውን የፖርት ሱዳን ወደብን ከማዕከላዊ የሀገሪቱ ክፍል የሚያገናኘው ጎዳና ለተወሰነ ጊዜ ዘግተውት ነበር። አምቡላንሶች፣ የጉብኝት አውቶቡሶች እና የግል መኪናዎች እንዲያልፉ ይፈቀድላቸዋል። ነገር ግን ነዳጅ፣ ሲሚንቶ ወይም ሌሎች የንግድ ቁሳቁሶች ጭነው የሚንቀሳቀሱ ተሽከርካሪዎች በአካባቢው እንዳያልፉ አግደዋቸዋል። በሱዳን ተሞክሮ የከሸፈው የመፈንቅለ መንግስት ባለፉት ሁለት ዓመታት በሱዳን ከታዩ ማህበረ ፖለቲካ እንዲሁም ኢኮኖሚያዊ እንቅስቃሴዎች አንጻር አዲስ ክስተት ወይም የማይጠበቅ እንዳልሆነ የሚናገሩት ደግሞ በአዲስ አበባ ስትራቴጂካዊ ጉዳዮች ተቋም በተመራማሪነት የሚሰሩት ዶክተር ዳርስ ከዳር ታይ ናቸው። መፈንቅለ መንግስቱ መሞከሩ በራሱ ራሱን የቻለ አንድምታ አለው ባይ ናቸው። ያው የሱዳን ሰሞኑን የተከሰተው የመፈንቅለ መንግስት ሙከራ ግዳ ነው ብዬ አልወስደውም። ምክንያቱም ብዙ አመላካች ነገሮች ይህ ነገር ከመከሰቱ በፊት አመላካች ነገሮች ይታዩ ነበረ። ምክንያቱም ሱዳን ውስጥ ከነዚህ አመላካቾች መካከል የተለያዩ የስልጣን ወይንም የሀይል ማዕከላት ነበሩ። ሱዳን ውስጥ የሲቪል አስተዳደሩ አለ፣ አንድ የስልጣን ማዕከል የባልቡርሃን የሚመራ አንድ የስልጣን ማዕከል እና ደግሞ እነዚህ አንዳንድ ቡድኖች አሁን መፈንቅለ መንግስት ያደረጉትን ጨምሮ ሌሎች ኃይሎች የሚያስተባብሯቸው የሚመሯቸው ሌሎች ኃይል ቡድኖች አሉ እና ይህ የተለያየ ፓወር ሴንተር መኖራቸው ሂዶ ሂዶ ወደዛ አይነት ችግር ወይንም ሊፈነዳ የሚችል ሊሆን አይነት ፕሮብሌም እንደሚከሰት ኤክስፔክትድ የሚጠበቅ የነበረ ነው። በሱዳን በተለይም የውስጥ ችግር ተደርገው ከሚወሰዱ ጉዳዮች በጎሳዎች መካከል ከሚደረጉ ግጭቶችና ሌሎች ማህበራዊና ኢኮኖሚያዊ ጣጣዎች ከሚያሳድሯቸው ተጽዕኖዎች በላይ የሽግግር መንግስቱን በጥምረት በሚመሩት የሲቪል አስተዳደር ተወካዮችና የወታደራዊ ክንፍ ባለስልጣናት መካከል አለመተማመን መኖሩን የሚያመላክቱ ጉዳዮች መታየታቸው ለዚህ አንዱ ማሳያ እንደሆነ ዶክተር ዳር እስከ ዳር ይናገራሉ። የሚባል ነገር የሚመጣ እንዲመጣ የሚያስፈልግ ከሆነ ሚሊተሪው ወይም ሰራዊቱ በ በሲቪሊያን አስተዳደር ስር መሆን አለበት። ሱዳን ላይ ግን ይሄ የለም። አሁን ፓራላል ነው ያሉ፣ እንደውም የሚሊትሪው ክፍል የሚበልጥ ኃይል እያንቀሳቀሰ ነው ያለው። የተሻለው ስልጣንም ምስጅ ነው ያለው። አሁን ደግሞ ፈጦ ያየነው ነገር፣ በግልጽ ያየነው ነገር እርስ በርስ የጣት የመጠቋቆም ነገር አለ። ሶ ይሄ የሚያመላክተው ነገር ምንድን ነው? አንደኛ ዘላቂ የሆነ መፍትሄ ለማምጣት እየሰሩ እንዳልሆነ ነው። የቀድሞውን አምባገነን ኦማር አልበሽርን ለሶስት አስርተ ዓመታት ከተቆናጠጡበት መንበረ ስልጣናቸው ያሰናበተው የሱዳን አብዮት ወታደሩን ከሲቪሉ አጣምሮ የሽግግር መንግስት እንዲመሰርቱ አስችሏል። ሂደቱ በደርዘን ከሚቆጠሩ ዓመታት በኋላ ሱዳንን ከምዕራባውያን አስታርቆ ቀደም ሲል ከተፈረጀችበት ሽብርተኝነትን ከሚደግፉ ሀገራት ዝርዝር ውስጥ እንድትወጣና ሌሎች ኢኮኖሚያዊ ድጋፎችን እንድታገኝ አስችሏታል። የሰሞንኛው የወታደራዊ መፈንቅለ መንግስት ሙከራውን ተከትሎም የዩናይትድ ስቴትስ ባለስልጣናት ድርጊቱን ተቃውሞታል። ይህ ደግሞ ምዕራባውያን አሁንም ድረስ በሱዳን የሽግግር መንግስት ላይ ጽኑ እምነት እንዳላቸው ማሳያ ሊሆን እንደሚችል ነው የሚነገረው። የሱዳን የሽግግር መንግስት ከምዕራባውያን ጋር በደረሰው መግባባት ልክ የሚያከናውናቸው ተግባራት በሀገር ውስጥ የተወጠኑትን የቤት ስራዎች ካላጣራ የትም አይደርስም ባይናቸው። ሱዳን ሽብር ዝርዝር ውስጥ የነበረች ሀገር ነች። በዛ ላይ ብዙ ከምዕራባውያን ጫና፣ ማዕቀብ፣ ጥቃት ደርሶባት የነበረች አገር ድንገት አሁን ወዳጅ የመሆን ነገር አሳይታለች። ነገር ግን የምዕራባውያን ድጋፍ ውስጥ የምትሰራው ስራ ከሌለ በራስህ የምትሰራው ስራ ከሌለ የትም አያደርስም። የነሱ ድጋፍ የነሱ ኢንስትሩመንት ወይም መሳሪያ እስከምትሆን ድረስ ነው። የሱዳን በአጭር ጊዜም ሆነ በረዥም ጊዜ ወደ ሲቪል የመመለስ ወደ ተሻለ ዲሞክራሲ፣ ወደ ተረጋጋ ማህበረሰብ ከዛ ደግሞ ይሄ የሚያድግ ኢኮኖሚ በአጭር ጊዜ ትገባለች ወይ ብለን ማሰብ ከባድ ነው። ሱዳን ውስጥ በየትኛውም መልኩ የሚከሰት አለመረጋጋት ለጎረቤት ሀገራት መትረፉ ስለማይቀር አሳሳቢ ነው የሚሉት ዶክተር ዳር እስክዳር በሱዳን የሚቃጡ አለመረጋጋቶች በቀጥታ ተጽዕኖ ከሚደርስባቸው ሀገራት ኢትዮጵያን በቀዳሚነት ተጠቃሽ አድርገዋል። አንደኛ ጎረቤት ሀገር ነች የኢትዮጵያ ሱዳን፣ ሁለተኛ ደግሞ ጎረቤት ብቻን ሳይሆን ደግሞ ከሱዳን ጋር የምንጋራው ሰፊ ሪሶርስ አለ፣ አባይ አለ፣ በድንበር አካባቢም ገና ሴትል ያልተደረጉ ብዙ ጉዳዮች አሉ። የድንበሩን ጉዳይ ማካለል እሾዎች አሉ። በዛ ላይ ሱዳን ቮላታይል ወይም ዞሆንስ ልትሰበር የምትችል አይነት ሀገር በሆነች ቁጥር በእኛ ላይ የሚያመጣው ብዙ አይነት ተጽዕኖ አለ። የሱዳን በዚህ ሁኔታ መቀጠል ለእኛ በጣም ከባድ እንደሚሆን ይታወቃል። የቀድሞ ፕሬዚዳንት ኦማር አልበሽር ከስልጣን ከተወገዱ በኋላ ባለፉት ሁለት ዓመታት ውስጥ ሱዳን ውስጥ በርካታ መፈንቅለ መንግስት ሙከራዎች መድረጋቸው ሲገለጽ ከቅርብ ጊዜ ወዲህ በሀገሪቱ ውስጥ ያለው የደህንነት ሁኔታ እየተዳከመ የመጣው ወታደራዊ መሪዎቹ ስልጣን የሚያስረክቡበት ወቅት ለማስተጓጎሎ የሚሉ ትችቶችም ይደመጣሉ። በሜጀር ጀነራል አብዱል ፈታህ አልቡራን የሚመራው ሀያሉ የሱዳን ሉዓላዊ ምክር ቤት ለሲቪሎች ስልጣኑን በመጪው ዳር እንዲያስተላልፍ የጊዜ ሰሌዳ ተቆርጦለታል። በእርግጥ ይሳካ ይሆን? ከሁለት ወራት ያነሰ ጊዜ ብቻ ቀርቶታል። መራሄተ መንግስት አንጌላ ሜርክልን ማን እንደሚተካቸው ለማወቅ ትንፋሽን ውጭ ይጠብቃሉ የምትለው የዶች ቬለዋ ሚሚሜፎ ቀጣዩ የጀርመን መራሄ አሊያም መራሄተ መንግስት ከአፍሪካ አንጻር የሚከተሏቸውን የውጭ ፖሊሲዎች በስጋት ተመልክታለች። ሚሚሜፎ አፍሪካዊ እንደመሆኑ መጠን ምርጫውን ባንክሮ እከታተላለሁ ትላለች። ተከታዩ ዝግጅታችን ይህንኑ ይዳስሳል። ይህንም አድርገው ጀርመኑ ስላለው ብቻ አይደለም፣ ይልቁኑ ሀገሪቱ ከአፍሪቃ ጋር ላላት ግንኙነት ምን ማለት እንደሆነ የሚገለጥበት ጭምር ስለሆነ ነው የሚል ሀሳብ ሰንዝራለች። የጀርመን ፖለቲከኞች ለምርጫ መከራከሪያነት ይዟቸው ከቀረቡ ዋና ዋና ጭብጦች መካከል እስካሁን ድረስ የአየር ንብረት ለውጥና የኮቪድ-19 ወረርሽኝ በኢኮኖሚው ላይ እያሳደሩ ባለው ጉዳት ላይ አተኩሯል። ይህ ማለት በአውሮፓ ሕብረት መጻኤ ጊዜ ላይ እምብዛም ትኩረት አልተደረገም ማለት ነው የምትለው ሚሚ ይህ ደግሞ ዞሮ ዞሮ ጀርመን አፍሪካን በተመለከተ የምታራምደው ፖሊሲን መራጮችም ሆኑ አዲሱ መንግስት ቅድሚያ ከሚሰጧቸው ጉዳዮች ውስጥ አይካተቱም በማለት ስጋቷን ትገልጣለች። እንደሚሚያሳብ ጀርመን ዓለም አቀፍ ግንኙነቶችን ችላ የማለት አቅም አይኖራትም። ምክንያቱም አጽናፋዊ ትስስር ወይም በግሎባላይዜሽን ውስጥ የሀገራት ኢኮኖሚ በሚኖራቸው ዓለም አቀፍ የግንኙነት ሁኔታ ላይ ይመሰረታል። ጋዜጠኛዋ የጀርመን ምርጫ በስደትና በኢኮኖሚ ላይ ግልጽ ትኩረት ማድረጉን በተመለከተ ባነሳችው ሀሳብ አውሮፓ በስደተኞች ጎርፍ ከተጥለቀለቀችበት የጎርጎርሳውያኑ 2015 በፊት ጀርመን በዓለም አቀፍ ጉዳዮች ላይ እምብዛም ከፊት አትታይም ነበር ትላለች። ነገር ግን አፍሪካውያንና ኢሲያውያን ፍልሰተኞች ወደ አውሮፓ በተለያዩ መንገዶች በመግባት ጥገኝነት መጠየቅ ሲጀምሩ ሁኔታዎችም በዚያው ልክ እየተቀየሩ መሄዳቸውን በአንክሮ ትገልጣለች። ጋዜጠኛዋ አያይዛ አዲሱ የጀርመን መንግስት ትኩረት ሊሰጥባቸው ይገባል የምላቸው ሁለት መስኮች አሉ ትላለች። እነርሱም ኢኮኖሚና ፍልሰት ናቸው። ኢኮኖሚ ሲባል የጀርመን የራሷን ኢኮኖሚ ለማለት ሳይሆን በዓለም ላይ ለድህነት ተጋላጭ የሆኑ ሀገራት ትኩረት ሊሰጣቸው ይገባል ከሚል አስተሳሰብ የመነጨ እንደሆነም ነው የምትገልጠው። በቅርቡ በርሊን ላይ ተደርጎ በነበረው የጀርመን አፍሪቃ ጉባኤ መራሂተ መንግስት አንጌላ ሜርክል ከአፍሪቃ ጋር ሊኖር ስለሚገባው ጥብቅ ግንኙነት አድርገውት የነበረው ተስፋ ሰጪ ንግግር እጅጉን መስጧት እንደነበር ሚሚ ገልጣለች። ነገር ግን ከዚያ በኋላ በነበሩ የተወዳዳሪ ፖለቲከኞች የምርጫ ንግግሮች መራይተ መንግስት አንጌላ ሜርክልን ተስፋ የሚያስቀጥሉ ምልክቶች አልታዩም ባይ ናት። ባለፉት ጥቂት ዓመታት ጀርመን በአፍሪቃ ምድር የምታደርገው ኢንቨስትመንት እየጨመረ ቢመጣም መራይተ መንግስቷን ለመተካት የሚወዳደሩት ፖለቲከኞች የእርሳቸውን ፈለግ ለማስቀጠላቸው ምልክት አላሳዩም ስትል ትሞግታለች። እናም ምናልባት የአንጌላ ሜርክል የስልጣን ዘመን ማብቃት ወደ አፍሪቃ ይሄድ የነበረው ኢንቨስትመንት ፍሰት ለመቀዛቀዙ ምልክት ሊሆን እንደሚችል ይታየኛል ስትል ስጋቷን አክላለች። በሌላ በኩል ከጸጥታና የደህንነት ስጋቶች አንጻር ግን ነገሮች ሌላ መልክ ሊኖራቸው እንደሚችል ጋዜጠኛዋ ታነሳለች። አፍጋኒስታን ውስጥ የታሊባን መልሶ በትረ ስልጣኑን መቆጣጠር፣ በኢትዮጵያ ከትግራይ ክልል ጋር በተያያዘ እየተደረገ ያለው ጦርነት፣ በካሜሩን እና በምስራቅ ናይጄሪያ የእንግሊዝኛ ተናጋሪ ክልሎች ለነጻነት የሚያደርጉት ፍልሚያ በአጠቃላይ በአፍሪቃ ወታደራዊ ኃይሎች መንግስታዊ ስልጣን እየተቆጣጠሩ መምጣታቸው አውሮፓ በጎርጎርሳውያኑ 2015 ከገጠማት በባሰ ሁኔታ በፍልሰተኞች ጎርፍ ዳግም ልትጥለቀለቅ እንደምትችል ስጋቷን አስፍራለች። በመሆኑም ትላለች ጋዜጠኛዋ መጪው የጀርመን መንግስት አፍሪቃን ቀዳሚ ሊያደርጋት እንደሚችል ተስፋ በመሰነቅ የጀርመን ሰላምና ብልጽግና ከሌሎች አንጻር እየተቃኘ በምክንያታዊነት ላይ የተመሰረተ ሁለንተናዊ አካሄድ መከተል አለበት ስትል ትመክራለች። እንግዲህ አድማጮቻችን፣ ለዕለቱ ያልነው የትኩረት በአፍሪቃ መሰናዷችንም የእስካሁኑን ይመስል ነበር። ከዝግጅቱ ጋር ታምራት ዲንሳ ነበርኩኝ። ጤና ይስጥልኝ።